ባሳለፍነው ወር የዓለም አቀፉ የፀረ አበረታች ንጥረ ነገር ተቆጣጣሪ ዋዳ እና የዓለም አቀፉ የአትሌቲክስ ፌዴሬሽን ማህበር የአበረታች ንጥረ ነገር ተጠቅመዋል ተብሎ የተጠረጠሩት ዘጠኝ አትሌቶች ላይ ምርመራ ካካሄደ በኋላ ስማቸው ያልተጠቀሰ ሶስት አትሌቶች መታገዳቸው ተዘግቧል። ባለፈው ሳምንት ደግሞ ኢትዮጵያ ሁለት መቶ የሚገመቱ አትሌቶች ላይ ምርመራ እንድታካሄድ ይህን ባታደርግ ዋዳ እርምጃን እንደሚወስድ ከዛም አልፎ የዓለም አቀፉ የአትሌቲክስ ፌዴሬሽን ማህበር የ የኢትዮጵያ አትሌቲክስ ፌዴሬሽን ከዓለም አቀፍ የአትሌቲክስ ውድድሮች እንደሚያግድ ማስጠንቀቂያ ተሰጥተዋል። ይህ ከአትሌቶች ጋር የተያያዘው አበረታች ንጥረ ነገር ቅሌት በኢትዮጵያ አትሌቲክስ ላይ ሊኖረው የሚችለው ተጽዕኖ ለመቋቋም የኢትዮጵያ የወጣቶች ስፖርትና ባህል ሚኒስቴር ሁለት ጉዳዮች ላይ አትኩሮ እየሰራ መሆኑን ሚኒስትሩ አቶ ሬድዋን ሁሴን ይናገራሉ። እንደሳቸው ገለጻ አንዱ በጣም ሰፋፊ የማስተማር ስራዎች በህብረተሰቡ መሃል መስራት እና ሁለተኛው የጸረ አበረታች ንጥረ ነገር ጽህፈት ቤት መቋቋም እና ለምርመራው በቂ የቴክኒክና የገንዘብ አቅም እንዲኖረው ማድረግ ነው። ከአንድ መቶ ሀያ እስከ ሁለት መቶ አትሌቶችን ለመመርመር ኮታ እንደተሰጣቸው የገለጹት አቶ ሬድዋን ባለሙያዎችን መድቦ ምርመራውን ለማካሄድ መዘጋጀቱን ለዶቼ ቬሌ አስረድተዋል። ምርመራውን ለማካሄድ ያቀዱበትን መንገድ ሲያብራሩ እንግዲህ ሁለት አማራጭ አለ። አንደኛው አብረውም ከዚህ ጋር የተሰጠው አካል ዋና ዋና ውድድር የሚካሄድባቸው አሉ ኢቨንቶች እነዚህን ኢቨንቶች መለየት ነው። በየትኛው በየትኛው ሲባል ተከታታይ ምርመራ እንደሚካሄድ እነሱን ለኝት እናሳውቃለን፣ ማለት ነው። የዓለም አቀፍ ውድድሮች ማጣሪያ እንደ ኦሎምፒክ ማጣሪያ የመሳሰሉ እነዚህን ዋና ዋናዎቹን ኢቨንቶች ላይ ምርመራ ማካሄድ አለብን ነው። እነዚህ በማንኛውም አትሌት በየትኛውም የሩጫ ደረጃ ላይ ያለ አትሌትን በራንደም ሳምፕሊንግ ነው የምንወስደው። ለውድድር የቀረበ ከሆነ ተወዳድሮም ለተወሰነ ለአገር አቀፉም ለአህጉር አቀፉም፣ ዓለም አቀፍ ውድድሮችም ይቀርባሉ ተብሎ የሚታጩ አትሌቶች በዛ ታጭተው ውድድር በሚያደርጉበት በማጣሪያም ሊሆን ይችላል ካለፉ በኋላም ሊሆን ይችላል ውድድር ላይ ያሉም ሊሆን ይችላል። ራንደም ሳምፕል እንግዲህ የሚወሰደው ስለዚህ፣ በዚህ በዓለም አቀፍ ውድድር ለአህጉር አቀፍ ውድድር የሚበቁ ሰዎችን ሳምፕል ይዞ መመርመር እና የተመረመሩትን ሊስታቸው ማሳወቅ ውጤቱንም መግለጽ ማለት ነው ሊሆን የሚችለው። የቅጣቱ መጠንም እንደተወሰደው የመድኃኒት ክብደትና ቅለት፣ መድኃኒቱ የተወሰደበት ሁኔታና ምክንያት ላይ እንደሚወሰንም አቶ ሬድዋን ገልጸዋል። ከዛም ከሁለት ዓመት ጀምሮ እስከ እድሜ ልክ የመታገድ ቅጣት ሊኖር እንደሚችልም አብራርተዋል። እስካሁን የተቀጡ አትሌቶች በቅጣቱ ምክንያት ክሳራ ውስጥ እንደገቡ የሚናገሩ ሬድዋን ምክንያቱንም እንደሚከተለው ያስረዳሉ እውነት ነው ምን ምንድነው የሚሆነው አሁን ብዙዎቹ እኛ ጋር የተያዙት እንደ ሌሎቹ ሀገሮች ዋና ዋናዎቹ አትሌቶች አይደሉም ስም ያላቸው አትሌቶች አይደሉም ጀማሪዎች ናቸው ተስፈኞች ናቸው ጥሩ ውጤት ያላቸው የተሻለ ታዋቂ መሆን የሚችሉ ታዋቂ በመሆንም በሚያገኙት ድላቸው የተሻለ ገንዘብም ሽልማት ማግኝተው ኑሯቸው መቀየር የመቻል እድል የነበራቸው ናቸው ግን ሶፋር ተደጋጋሚ ውጤት አስመዝግቦት የተለቁ አይደሉም በዚህም ምክንያት ያለቻቸው አቅም ትንሽ ነች በሚያሳስቷቸው ጊዜ ከነበረቻቸው ትንሽ ገንዘብ ሪስክ ይወስዳሉ ምክንያቱም አሁን ከባለሙያዎቹ እንደሚነገረን ከሆነ አንዳንዶቹ ለአንድ ሾት አስራ ስምንት ሺህ ይከፈላል። ሌላኛው ሰላሳ ስድስት ሺህ አካባቢ ነው። ወይ ስድስት ነው የሚወሰደው ወይ አስራ ሁለት ጊዜ ነው የሚወሰደው። ስለዚህ አስራ ስምንት ሺህ በስድስት ወይም አስራ ስምንት ሺህ በአስራ ሁለት ሲባዛ በጣም ብዙ ገንዘብ ነው። ይህንን ያለቸዋን ሪስክ ወስደው አንዴ ካሸነፉ ብዙ ሽልማት፣ ብዙ ገንዘብ ስለሚገኝ በዛ ይካካሳል በሚል ያለቻቸውን ጋምብል ያደርጋሉ ማለት ነው። ሪስክ ይወስዳሉ። ነገር ግን ሲያዙ ወደ ዜሮ የመውረድላቸው ሰፊ ይሆናል ማለት ነው። ይህ የጸረ አበረታች ንጥረ ነገር ቅሌት የበዛ ከሄደ አትሌቶ ቶች በራሳቸው ጥረት ያገኙትን ገጽታ እና አገሪቱም በአትሌቲክስ በዓለም አቀፍ ደረጃ ያላትን ተቀባይነት ላይ ጠባሳ ሊያሳርፍ እንደሚችልም አቶ ሬድዋን ገልጸዋል። ይህን ጉዳይ አስመልክቶ በዶቼ ቬሌ የፌስቡክ ገጽ ላይ ከአድማጮች ጋር በተደረገው ውይይት አብዛኞች ሚኒስቴር መስሪያ ቤቱ እና የሚመለከተው አካል አገሪቱ በዚህ ረገድ ያላትን ገጽታ ለማስተካከል ብዙ መስራት እንዳለባቸው ጠቁመዋል።